so ኢትዮጵያ በመካሄድ ላይ ባለው የቶክዮ ኦሎምፒክ በ10 ሺህ ሜትር ያስመዘገበችው የወርቅ ሜዳሊያ የአገሪቱ አሁን እያለፈች ካለችበት ፈታኝ ሁኔታ አንጻር ትልቅ ትርጉም የሚሰጠውና ተስፋ የሚያጭር መሆኑን የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ገልጸዋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ኮሎኔል ደራርቱ ቱሉም ተመሳሳይ ሀንሳብ ለአሜሪካ ድምጽ አንጸባርቃለች። ኢትዮጵያ የገጥሟትን ፈተናዎች በማለፍ ድል ማስመዝገቧን ትቀጥላለች ያሉት ደግሞ ጠቅላይ ጠቅላይ ሚኒስትር አብይ አህመድ ናቸው። እስክንፍሬው አጭር ተቀባለሁ ኢትዮጵያ በመካሄድ ላይ ባለው የቶኪዮ ኦሎምፒክ የመጀመሪያውን የወርቅ ሜዳሊያ በ10 ሺህ ሜትር በሰለሞን ባረጋ አማካኝነት ያገኘችው በአዲስ አበባ ሰዓት አቆጣጠር ዛሬ ከሰዓት በኋላ በተካሄደ ውድድር ነው። አረንጓዴ ቢጫ፣ ቀዩ ባንዲራ በዓለም አቀፍ መድረክ ከፍ ብሎ እንዲውለበለብ ያደረገው ይህ ድል አገሪቱ አሁን እያለፈችበት ካለው ፈታኝ ሁኔታ አንጻር ትልቅ ትርጉም የሚሰጠውና ተስፋ የሚጭር መሆኑን የአሜሪካ ድምፅ ያነጋገራቸው ኢትዮጵያውያን ገልጸዋል። ከነጋገርኳቸው አስተያየት ሰጪዎች አንዱ በቅድስተ ማርያም ዩኒቨርሲቲ ተመራቂ ተማሪ እንደሆነ የገለጸ ወጣት ነው። ስሜ ብሩክ በለጠ ይባላል። የዩኒቨርሲቲ የመጨረሻ ዓመት ተማሪ ነው። አሁን ያለችበት ሁኔታ ኢትዮጵያ ያው እናውቀዋለን እና ይሄንን የሀገሪቱን ስሜት በሙሉ የሚቀይር ነው ተብሎ ይታሰባል። ምክንያቱም ያው ወርቅ ስናገኝ ያው እንትና አገኘ እንትና አገኘ ሳይሆን ኢትዮጵያ አገኘች ነው የሚባለውና። ያው ሙሉ ኢትዮጵያን አንድ የሚያደርግና ወደ ቀደም ሕብረታችንም ሆነ ፍቅራችንም የሚመልስ እና አንድነትን የሚመልስ ትልቅ ስሜትን የሚፈጥር ድል ነው ብዬ አስባለሁ። ስንታየሁ የተባሉ የአዲስ አበባ ከተማ ነዋሪም ተመሳሳይ ሀሳብ አንጸባርቀዋል። በጣም በጣም ነው ደስ ያለኝ ያው በተለይ እንደዚህ ኢትዮጵያ ቱ ካለው ከፖለቲካውም ከላውን ጋር በተያያዘ የተከፋፈለ ስሜት ውስጥ ባለንበት ወቅት ውስጥ እንደዚህ አይነት አትሌቲክስ ደግሞ ውጤት ወደ አንድነት የሚያመጣና በጋራ ደግሞ የምናከብረው ሴሌብሬት የምናደርገው ውጤት ሲገኝ በጣም በጣም ነው የሚያስደስተው እና በጣም ደስ ብሎኛል። የመጀመሪያው እንጂ የመጨረሻውም ሜዳሊያ እንደማይሆን ተስፋ አደርጋለች። ሰለሞን ባረጋ የመጀመሪያውን የወርቅ ሜዳሊያ ባስመዘገበባት መዘገበባት ቶኪዮ ያለው የደስታ ድባብ ደግሞ የተለየ ነው። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮሎኔል ደራርቱ ቱሉን በስልክ አግኝቻለሁ። በጣም በጣም ያለንን ድባብ የነበረውን ድባብ ሁሉ ነው የለወጠውና ትንሽ ክፍተቶችም አንዳንድ ነገር እንደዚህ ስለነበሩ ያን ሁሉ ነበር ያጠፋልንና በጣም በጣም ነው ደስ ያለን እና ደስታችን ወደ ላይ የለውም። እንግዲህ ሰለሞት በጣም በአማረ ሁኔታ በአማረ ሁኔታ በማ እንግዲህ እስር ሺ በኢትዮጵያ መለያ እስኮን ድረስ ሁሉም ህዝብም የሚያውቀውና ምናልባትም እንግዲህ በከኖ ከረሪሳ በቀለካ መጣ ከቤጂንግ በኋላ በለንደንና በሪዮ በወርቅ እናገኝነት በአጠቃላይ ድባቡን ሁሉ ነው የቀየረውና ልጆችም ልጆች ሞራል ሁሉ ነው የቀየረው። ሁሉ ነገር አሁን በጣም በጣም በቃ እንትን ነው ብርሃን ነው ማለት ነው፣ ፊታችን ፊት ለፊታችን። አንድ የመጨረሻ ጥያቄ ብቻ ላክል፣ ደራርቱ አሁን አንዳንድ ሰዎች ሳናግር ነበር እና እዚህ አዲስ አበባ ያለውን ስሜት በተመለከተ በተለይ አሁን ሀገሪቱ እያለፈችበት ካለችው ፈታኝ ሁኔታ አንጻርም መንፈስን የሚያድስና እንዲያው ሁኔታዎችን ላይም ተስፋ የሚዘራ ነው የሚል አስተያየት ሁሉ ሰጥተዋል። እና አንቺ አውቃለሁ የስፖርት ሰው ነሽ፣ ግን እንደ ዜጋ እንዴት ታየዋለሽ? በጣም ነው እንጂ የሀገራችንን ገጽታም ለመቀየር የሚሆን እንደው ያለውን ፈተና አሁን ያለውን ነገር ያለውን ጭንቀት በመጠኑም ቢሆን እና ትንሽ ህዝቡ እፎ የምልበት እና ከግራም ከቀኛ ያለው በሙሉ እፎ የምልበት ነው። ምክንያቱም ደግሞ ስፖርት መቼም ታውቃለህ እንግዲህ ስፖርት የዓለም ቋንቋ ነው። ስፖርት እንግዲህ ያው በአለማችን ላይ ሰላም ነው እና የሰላም ቋንቋ ነው፣ የሰላም ባለቤት ነው። ስለዚህ እግዚአብሔር ፈቅዶ ደግሞ እዚህ ኦሎምፒክ አደባባይ የምታየው ሰላም፣ ፍቅር፣ አንድነቱ ደግሞ ለሀገ ይገባናል ይገባናል። ና ስለዚህ የሀገራችን ሰላምና ፍቅር እንደዚህ አንድ ቀን ይመጣል ብዬ ነው የማስበው። ና ለሱም ቢሆን በጣም በጣም ብዙ ነገር የመለወጥ ነው። የተባለ ኮሎኔል ደራርቱ ቱሉ የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት፣ በድጋሚ እንኳን ደሳለሽ እንግዲህ፣ ሰሞኑን ደግሞ ሰፋ ባለ ሁኔታ እንደምንነጋገር ተስፋ አረጋለሁ። በጣም አመሰግናለሁ ለዛሬው ጠብቃለሁ። ጠብቃለሁ። ደራርቱ በጣም አመሰግናለሁ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን ጨምሮ የተለያዩ ባለስልጣናትና ታዋቂ ግለሰቦችም የእንኳን ደስ ያላችሁ መልእክት አስተላልፈዋል። ኢትዮጵያ የገጠሟትን ፈተናዎች በማለፍ ድል ማስመዝገቧን ትቀጥላለች ብለዋል ጠቅላይ ሚኒስትር አብይ አህመድ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ